እየጨመረ የሚሄደውን የዓለም ሕዝብ ለመመገብ የግብርና ምርታማነትን ለማሳደግ ለሚደረገው ትግል የግብርናም ሆነ የሌሎች ዘርፎች ሳይንሳዊ ምርምሮች የሚጫወቱት ሚና ከፍ ማለት እንዳለበት ተጠቁሟል። በኢትዮጵያ በግብርናው ዘርፍ የታየው ለውጥ ተሞግሷል። መለስካቸው አምሃ ከአዲስ አበባ የላከው ዘገባ ዝርዝሩን ይዟል። ከትናንት ጀምሮ ነፃ የሳይንስና የአጋርነት መማክርት በእንግሊዝኛው ኢንዲፔንደንት ሳይንስ አንድ ፓርትነርሽፕ ካውንስል በመንግሥታቱ ድርጅት ከአፍሪካ ኢኮኖሚ ኮሚሽን ጋር በመተባበር አራተኛውን የሳይንስ መድረክ ማስተናገድ ጀምረዋል። የዓለም አቀፉ የእንስሳት ጥናት ተቋም ዋና ዲሬክተር ሚስተር ጂሚ ስሚስ በተለይ ለቪኦኤ በሰጡት ቃለ ምልልስ እንደገለጹት የዚህ ጉባኤ ዋናው ዓላማ በገጠር ቀበሌዎች የሚገኙ ሕብረተሰቦችን ሕይወትና አኗኗር በመለወጥ ረገድ በግብርናው ዘርፍም ሆነ በሌሎች ዘርፎች የሚደረጉ ጥናቶችን እንዴት ተገቢ ወይንም ተያያዥና ጠቃሚ ማድረግ ይቻላል የሚለውን መረዳት ነው ይላሉ። ይህን ደግሞ ጠለቅ ብለን ካየነው ነው በዓለማችን የሚታዩትን ለውጦች ማስተዋል ነው ይላሉ ጄሚ ስሚት። ከሁሉም በፊት በግብርናና ከግብርና ጋር በተያያዙ ዘርፎች ያሉትን መሰረታዊ ለውጦች ለመረዳት መሞከር ነው። በዚህም የምናካሄዳቸው ጥናቶች፣ የምናስተዋውቃቸው ሳይንሶች ዛሬም ሆነ ወደፊት ለነዚህ ለሚነሱ ጥያቄዎች በቂ ምላሽ የሚሰጡ መሆናቸውን ማረጋገጥ ይኖርብናል። ይህ ሳይንስ እንዴት ጥቅም ላይ እንደሚውል በጥናትና ምርምሩ ዘርፍ ብቻ ሳይሆን ከሌሎች ሀገሮችና አካባቢዎች ዘርፎች ጋርም የምንፈጥረው አጋርነት ምን አይነት እንደሆነ ማወቅ ይኖርብናል። ይህ ደግሞ በተራው የምንፈጥረው ሳይንስ ተገቢና ጠቃሚ እንዲሆን የምንገነባው አጋርነትን ምንነት ያሳየናል። የአየር ንብረት ለውጥ መንስኤው የሰው ልጅ ኑሮውን ለማደራደር ሲል ከተፈጥሮ ጋር በሚያደርገው ትግል የሚፈጠሩ ከባቢያዊ ለውጦች መሆናቸው በአሁኑ ጊዜ ከሞላ ጎደል ተቀባይነትን ያገኘ አመለካከት ይመስላል። የግብርና ተግባርም የራሱ ድርሻ እንደሚኖረውም አይጠረጠርም። በተለይ ደግሞ ቁጥሩ ለሚጨምረው የዓለም ሕዝብ ተመጣጣኝ ምግብ ለማምረት ግብርና የሚፈጥረው ተጽዕኖም ከወዲሁ በሳይንሳዊ ጥናት መቃኘት እንዳለበት ጄሚ ስሚዝ ያስገነዝባሉ። የግብርናው ዘርፍ በየጊዜው ቁጥሩ እየጨመረ ለሚሄደው ሰው የበለጠ ማምረት ይኖርበታል። የሕዝብ ቁጥር በዓለም ደረጃ የተደላደለና የተረጋጋ በሚሆንበት ጊዜ ዛሬ ከምናመርተው የምግብ መጠን ከስድሳ ከመቶ በላይ ማምረት ይኖርብናል። ዛሬ ከምንመግበው በሁለት ነጥብ አምስት ቢሊዮን የሚበልጥ ሰው መመገብ ይኖርብናል። ስለሆነም ግብርና ይህንን ጥያቄ ለማሟላት የምርታማነቱን መጠን በእጅጉ መጨመር ይኖርበታል። ይህን ስናደርግ ግን የግብርና ዘርፋችን የተፈጥሮ ሚዛንን የጠበቀ መሆኑን ማረጋገጥ አለብን። በዚህ ረገድ አፍሪካ ከእስያና ከላቲን አሜሪካ ሀገሮች ልትቀስበው ነው የምትችለው ትምህርትም ከፍተኛ እንደሆነ የዓለም አቀፉ የእንስሳት ምርምር ተቋም ዲሬክተር ይጠቁማሉ። አፍሪካ ዛሬ በጣም አመቺ ሁኔታ ላይ ትገኛለች። ምክንያቱም እነዚህ ዛሬ በአፍሪካ የሚከናወኑ ለውጦች በላቲን አሜሪካ ቀደም ሲል ዛሬም እየተከናወኑ ናቸው። በተለይ ደግሞ በደቡብ ምስራቅ እስያ እነዚህ ለውጦች ቀድሞ ተከናውነዋል። ስለሆነም አፍሪካ ከእነዚህ በግብርናው ዘርፍ ፈጣን ለውጥ ከተከናወነባቸው አህጉሮች ብዙ ልትማር ትችላለች። መልካም መልካም ተሞክሮችንም ልትቀዳ ትችላለች። ትናንትም ሆነ ዛሬ በአራተኛው የሳይንስ መድረክ በቀረቡ አንዳንድ አስተያየቶች የኢትዮጵያ የግብርና ኢኮኖሚ ለውጥ እየተደነቀ መነሳቱና አርያነቱም ለሌሎች ጠቃሚ እንደሆነ መገለጹ ትክክል ነው ብለው ያምናሉ ለሚለው ጥያቄ ጂሚ ስሚዝ የሚመልሱት ያለ ጥርጥር ነው። በእርሳቸው አስተያየት ማንኛውም ስራ በተሻለ መንገድ ሊሰራ ይችላል ያሉት ስሚዝ በግብርናው ዘርፍ የኢትዮጵያ ተመክሮ ግን አርያነቱ ሊያከራክር አይችልም ይላሉ። ባለፈው ድርቅ ከአምስት ዓመታት በፊት ተከስቶ ከነበረው ማለታቸው ነው። ኢትዮጵያ ጎረቤቶቿ ሁሉ የተቸገሩትን ያህል አልተቸገረችም። ይህ ሁሉ የሚያመለክተው ኢትዮጵያ የምትሠራቸው አብዛኛው በሚገባ መሠራታቸውን ነው። ስለሆነም እነዚህ ምሳሌዎች ግብርና እንዴት ለውጥንና እድገትን ሊያራምድ እንደሚችል ሊያሳዩ ይችላሉ። እናም የኢትዮጵያ ተሞክሮዎች በሌሎች አካባቢዎች እንዴት ሊተገበሩ እንደሚችሉ እየመረመርን ነው። በዚህ ዓለም አቀፍ ጉባኤ ከተለያዩ የዓለም አገሮች የመጡ ከሁለት መቶ በላይ ሳይንቲስቶች እየተካፈሉ ይገኛሉ። ጉባኤው በነገ ዕለት ይጠናቀቃል ተብሎም ይጠበቃል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ